ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልኝ። እንደምን አመሻችሁ። የዛሬ ማክሰኞ ሰኔ 23 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በመላው ኢትዮጵያ ግንቦት 16 ቀን የተካሄደውን የሕዝብ ተወካዮችና የክልል ምክር ቤት ምርጫ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን የኢትዮጵያ ምርጫ ቦርድ በትናንትናው ዕለት አስታውቋል። ኢህአዲግ በአምስት ክልሎች እና ሁለት ከተማ አስተዳደሮች በድምሩ በአምስት መቶ ወንበሮች ላይ 27 ሚሊዮን 347332 ወይም 82 ነጥብ አራት ከመቶ ድምፅ በማግኘት በሁሉም ላይ አሸንፏል። የኢትዮጵያ ምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ናቸው። የተቃዋሚ ፓርቲዎች በበኩላቸው የምርጫ ውጤት ገዢው ፓርቲ በኢትዮጵያ ሕዝብ ላይ ፈላጭ ቆራጭ አገዛዝን ጭኖ ለመግዛት ያለውን ፈቃድ ያሳየ ነው ብለዋል። ዝርዝሩን ይዘናል። በሌላኛው ዝግጅት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በሐምሌ ወር ኢትዮጵያን ሊጎበኙ እቅድ ወጥቷል። ግምገማ ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁን እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች እናሰማ። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሩዋንዳ መንግስት ዋና የደህንነት ኃላፊ ጀነራል ካሬንዚ ካራኬ ብሪታንያ ውስጥ ተይዘው መታሰራቸውን ባለሥልጣናት አረጋግጠዋል። የሩዋንዳ የፍትሕ ሚኒስትር ጆንስተን ቡሲንጌ ለአሜሪካ ድምፅ ራዲዮ እንደተናገሩት ካራኬ መታሰራቸውን አረጋግጠው መንግስት የታሰሩበትን ምክንያት ለማጣራት ከብሪታንያ ጋር እየተነጋገረ ነው ብለዋል። ካረንዚ ካራኬ ስፔን ባቀረበችባቸው ጥያቄ መሠረት ተይዘው የታሰሩት በሲቪሎች ላይ ፈጽመዋል ከተባለው የጦር ወንጀል ጋር በተያያዘ ክስ ነው ሲሉ የብሪታንያ ባለሥልጣናት ተናግረዋል። የሩዋንዳ የውጭ ጉዳይ ሚኒስትር ሉዊዝ ሙሺንኳቦ በትዊተር አማካኝነት ባሰራጩት አስተያየት የምዕራባውያኑ ተባብሮ አፍሪካውያንን ማዋረድ ተቀባይነት አይኖረም ሲሉ የካራኬን መታሰር አውግዘዋል። የሩዋንዳ የፍትሕ ሚኒስትር ጆንስተን ቡሲንጌ አክለውም ጀኔራል ካሬንዚ ካራኬ ለንደን ከተማ የተያዙት አውሮፕላን ለመሳፈር ሲሞክሩ ነው ብለዋል። ጀኔራሉ ከነገ በስቲያ ሐሙስ ፍርድ ቤት እንደሚቀርቡ ይጠበቃል። ደቡብ ሱዳን 18 ሰዎች መሞታቸውንና በትንሹ መቶ ሰባ ሌሎች በበሽታው መያዛቸውን ተከትሎ ሀገሪቱ ውስጥ የኮሌራ ወረርሽኝ ገብቷል ስትል አውጃለች። የጤና ጥበቃ ሚኒስትሩ ሪክ ጌ ኮክ ለጋዜጠኞች ሲናገሩ የበሽታው ስርጭት የጀመረው የእርስ በርስ ጦርነቱን ሸሽተው ጁባ ከተማ ውስጥ በሚገኙ የተባበሩት መንግስታት ባቋቋማቸው ካምፖች ተጨናንቀው በሚኖሩ ሰዎች መካከል ነው ብለዋል። ኮሌራ ፈጣን በባክቴሪያ አማካይነት የሚሰራጭ ሲሆን ተቅማጥና በሰውነት ውስጥ ከባድ የፈሳሽ እጥረት የሚያስከትል በሽታ ነው። ቶሎ ሕክምና ካልተደረገ በቀር ለህልፈት ይዳርጋል። በቀላሉ የሚሰራጨውም በተመረዘ ውሃና ምግብ አማካይነት ነው። ኮሌራ በተለይ በስደተኞች ካምፕ ውስጥ ከባድ አደጋ የሚደቅ ነው ሰው ምግብና መጠጡን በጋራና እየተካፈለ ስለሚጠቀም መሆኑን ሐኪሞች ይናገራሉ። በዓለም የጤና ድርጅት ሪፖርት መሠረት ባለፈው ዓመት ደቡብ ሱዳን ውስጥ የተከሰተ የኮሌራ ወረርሽኝ ቢያንስ የ167 ሰዎችን ሕይወት ሲያጠፋ ለሌሎች 6400 መታመም ምክንያት ሆኗል። ባለፈው ሳምንት ሰሜን ኢራቅ ውስጥ የተካሄደ የዩናይትድ ስቴትስ የአየር ጥቃት በቤንጋዚው የሊቢያ ጥቃት የሚጠረጠረውን አንድ የእስላማዊ መንግሥት አማጺ አማጽ እንደገደለ ታወቀ። ይህ ተጠርጣሪ እንደ አውሮፓውያን ዘመን አቆጣጠር በ2012 ሊቢያ ውስጥ በሚገኘው የዩናይትድ ስቴትስ ኤምባሲ ላይ ጥቃት አካሂዶ አምባሳደር ክሪስቶፈር ስቲቨንስንና ሌሎች አራት አሜሪካውያንን መግደሉ አይዘነጋም። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን ቃል አቀባይ ኮሎኔል ስቲቭ ዋረን እንደገለጹት የትናንት ሰኞ ሳምንት ሞሱል ውስጥ የተካሄደው ጥቃት ይህንኑ አሊ አውኒ አልሃዚ የተሰኘውን የአማጺ ቡድን አባል ነው የገደለው። ግለሰቡ ሰሜን አፍሪካና መካከለኛ ምስራቅ ውስጥ ከሚገኘው እና ራሱን እስላማዊ መንግሥት ብሎ ከሚጠራው አሸባሪ ቡድን ጋር በቅርብ ይሰራ እንደነበር ተመልክቷል። በመጨረሻም ከአፍጋኒስታን ከሶሪያና ከሌሎችም አገሮች ለሚፈልሱ ሕጻናት የአውሮፓ ሕብረት የተሻለ አያያዝና ከሌላ እንዲሰጥ አንድ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ጥሪ አቅርቧል። ጥሪውን ያቀረበው የመብት ተሟጓቹ ሂዩማን ራይትስ ዋች ይፋ ባደረገው መግለጫ አፍጋኒስታን ውስጥ ከታሊባን የውትድርና ምልመላ ያመለጡ አያሌ ህጻናት ያለምንም ረዳት ወደ የመጠለያ ካምፑ እየሸሹ መሆናቸውን አመልክቷል። ዜናው አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማ ጊዜር ነኝ። ኢህአዴግና አጋሮቹ የግንቦት 16ቱን ምርጫ መቶ በመቶ ለማሸነፍና 547ቱንም የፓርላማ መቀመጫዎች ሙሉ በሙሉ ለመያዝ የአንድ ምርጫ ክልል ውጤት ብቻ ይጠብቃሉ። የምርጫውን አጠቃላይ ውጤት በትናንትናው እለት ይፋ ያደረገው የኢትዮጵያ ምርጫ ቦርድ ኢህአዲግና አጋሮቹ ከ547 የፓርላማ መቀመጫዎች 546ቱን ማሸነፋቸውን አመልክቷል። ውጤቱ እየተጠበቀ ያለው ብቸኛው የግል የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋ ጊምቦ ጓዋታ የምርጫ ክልል ነው። እስክንድር ፍሬው ተከታዩን ልኳል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው አጠቃላይ ውጤት ቀደም ሲል የተገለጸውን ጊዜያዊ ውጤት ያጠናከርና ከአንድ በስተቀር የሁሉም የምርጫ ክልሎች ውጤት የታወቀበት ነው። ውጤቱን ይፋ ያደረጉት በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ኢህአዴግ በተወዳደረባቸው የምርጫ ክልሎች ሁሉ ማሸነፉን አብራርተዋል። ለህዝብ ተወካዮች ምክር ቤት የኢትዮጵያ ህዝቦች ተወካዮች ምክር ቤት አምስት መቶ አርባ ሰባት መቀመጫዎች አሉት። በጠቅላላ 52 የፖለቲካ ፓርቲዎችና ዘጠኝ 9 የግል ዕጩዎች በ547ቱ ላይ ተወዳድረዋል። ከነዚህ ውስጥ ኢህአዲግ በአምስት ክልሎች እና ሁለት ከተማ አስተዳደሮች በድምሩ በ500 ወንበሮች ላይ ማለትም በትግራይ በ38 በአማራ በ137፣ በኦሮሚያ በ178፣ በደቡብ ብሔር ብሔረሰቦች እና ሕዝቦች በ122፣ በሐራሪ በአንድ፣ በአዲስ አበባ በ23 በድሬዳዋ በአንድ ተወዳድሮ ዋጋ ካለው 33,201,969 ድምር ውስጥ 27,347,332 ወይም 82.4 ከመቶ ድምፅ በማግኘት በሁሉም ላይ አሸንፏል። እናም ኢህአዴግ ለ501 የፓርላማ መቀመጫዎች ተወዳድሮ አምስት መቶውን ማሸነፉን ነው ፕሮፌሰር መርጋ የገለጹት። የአንደኛው የምርጫ ክልል ውጤት ገና እየተጠበቀ ነው። በአፋር፣ ሶማሌ፣ ጋምቤላ ና ቤንሻንጉል ጉሙዝ ክልሎች ኢህአዴግ እጩዎች አያቀርብም። በእነዚህ አካባቢዎች የሚወዳደሩት ክልሎቹን የሚያስተዳድሩት ኢህአዴግ አጋር ብሎ የሚጠራቸው ድርጅቶች ናቸው። እናም የቀረውን 46ቱን ወንበር እነዚሁ ድርጅቶች ማሸነፋቸው በዛሬው መግለጫ ተመልክቷል። እስካሁን በተገለጸ ውጤት ኢህአዴግና አጋሮቹ ከ547 መቀመጫዎች ቢያንስ 546ቱን አሸንፈዋል ማለት ነው። ቦርዱ እንዲህ አይነቱን በዝረራ የማሸነፍ ውጤት እንዴት እንደሚመለከተው የተጠየቁት ፕሮፌሰር መርጋ ውሳኔው የህዝቡ ነው ብለዋል። የህዝቡ ውሳኔ ቦርዱ ቀይሮ ከሆነ ተጠያቂ ነው። የህዝብ ውሳኔ መግለጽ ነው የቦርዱ ስራ። ቦርዱ የመረጠውን የስልጣን ምንጭነቱ ስልጣኑን ያለው ወኪሉን መምረጥ ያለው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ የመረጠውን ውሳኔ ማውጣት ነው። ኢህአዲግ በትልቅ ልዩነት አሸነፈ። ይሄ የህዝብ ውሳኔ ነው። ሌሎች ያገኙት ድምፅ አለ። ይጫናል ብያቸዋለሁ። አሁን ለምሳሌ መድረክ ሁለተኛ ወጥቷል፣ በአገር ደረጃ በአገር ደረጃ ሰማያዊ ፓርቲ ሶስተኛ ወጣዋል፣ በአገር ደረጃ ግን አብላጫ ድምፅ ነው። የኛ ህግ አብላጫ ድምፅ ስለሆነ ኢህአዴግ በተወዳደርባቸው ክልሎች አምስት ክልሎች ትግራይ፣ አማራ፣ ኦሮሚያ፣ ደቡብ ሐረሪ እና በሁለት ከተማ አስተዳደሮች በአዲስ አበባ በድሬዳዋ አሸንፏል። እኛ ሰባት ሚሊዮን በላይ ድምፅ በማግኘት አሸንፏል። እና ይህንን ምንም ማድረግ አይቻልም። የህዝብ ውሳኔ ነው። ቦርዱ ስለፈለገ ስላልፈለገ አይደለም። ህጉ ያከብራል። ቦርድ ህግ አስፈጻሚ ነው። ህጉ የሚለውን መሰረት አድርጎ አመቺ ሜዳ ምቹ ሜዳ ለሁሉም ፖለቲካ ፓርቲዎች አመቻችቶ አወዳድሮ ህዝቡ በነቂስ ወጥቶ በነቂስ ተመዝግቦ በነቂስ መርጧል። ይህንን ውጤት ይዜን ነው እናንተ ውጤቱ ገና ያልተገለጸው ዘጌት ብሎ የተካሄደውና ብቸኛው የግል የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ የተወዳደሩበት የቦንጋው ጊንቦ ገዋታ የምርጫ ክልል ነው። በዚያም ቢሆን የኢህአዴግ እጩ እየመሩ መሆናቸውን ዘገባዎች አመልክተዋል። ከትናንት በስቲያ የወጣው አዲስ አድማስ ጋዜጣ እንደጠቀሰው የኢህአዴግ እጩ ዶክተር መብራቱ ገብረ ማርያም 44 ሺህ ድምፅ ሲያገኙ በግል የተወዳደሩት ዶክተር አሸብር ወልደ ጊዮርጊስ ሲያገኙት 9 ሺህ ነው የቦርዱ መግለጫ እንደጠቆመው በክልል ምክር ቤቶች በተካሄደው ምርጫም ኢህአዴግና አጋሮቹ ተመሳሳይ ውጤት አስመዝግበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምርጫው ውጤት ፈላጭ ቆራጭ አገዛዝን በኢትዮጵያ ህዝብ ላይ ጭኜ መግዛት እችላለሁ የሚለውን መልእክት ኢህአዴግ ያስተላለፈበት ነው ሲሉ የመድረክ አመራር አባል ተናገሩ። ውጤቱ አላስገረመኝም ሲሉ የገለጹት ደግሞ የሰማያዊ ፓርቲ ፕሬዝዳንት ናቸው። መለስካቸው አመሀ ከአዲስ አበባ የተቃዋሚዎቹ ምላሽ ይዘዋል። ፈላጭ ቆራጭ አገዛዝን በኢትዮጵያ ህዝብ ላይ ጭኜ መግዛት እችላለሁ የሚለውን መልእክት ሁሉም በማያሻማ ቋንቋ እንዲረዳ ለማድረግ የፈለገ ይመስላል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትም ተገኘ የተባለ ውጤት መላምቶችን ያረጋገጠልኝ ነው ሲሉ ይናገራሉ። ከዚህም በላይ ግን ለእኔ ውጤቱ አስደንጋጭም ያስገረመኝም አልነበረም ብለዋል። ከምርጫውን በፊት ሰማያዊ ይዞት እንደነበረው ነፃነት ለፍትሐዊ ምርጫ ብለን ምርጫ ማድረግ ወይም የህዝብ አስተዳደር ሊመጣ የሚችለው ከአማራጮች መምጣት ስለሆነ ያንን ለማድረግ ደግሞ ዜጎች ነጻነት እንደሚያስፈልጋቸው የዜጎች ነጻነት አላቸው ማለት ተቋማት ነጻነት አላቸው ማለት ነው። በዛ ደረጃ እንደሆነ አውቀን ነጻነት ለፍትሐዊ ምርጫ ብለንም ዘመቻ የጀመርነው ነገር ትክክለኛ ፖሊሲያችን እንደነበረ የሚያሳይ ነገር ሆኖ ነው ያየሁት። በውጤቱ ግን ብዙ አልተደናገጥኩበትም አልተገረምኩበትም። ዶክተር መረራ ጉዲና አክለውም ምርጫ ቦርድ ጊዜያዊ የምርጫ ውጤት ከገለጸ በኋላና ከዚያ ቀደም ብሎም መድረክ ባወጣቸው መግለጫዎች የምርጫውን ሂደትና ድምፅ በተሰጠበት እለትም ያጋጠሙ ችግሮችን አስመልክቶ አቋሙን መግለጹን አስታውሰዋል። የምርጫ ውጤትም ሆነ ሂደት በገለልተኛ ካል ይመርመር ማለቱንም አስምረውበታል። በሌላ በኩል ደግሞ መድረክ የህዝብ ድምፅ ተዘርፏል ብሎ ትግሉን አያቆሙም ብለዋል። ያንን የህዝብ ድምፅ አትስረቅ ልል የሚችል ህዝብ ተደራጅቶ እስክመጣ ድረስ ኢህአዴግ ያንን ጫወታውን ቀጥለዋል። መድረክም ያለው ምርጫ የህዝብ ድምፅ ተሰረቀ፣ በጉልበት ተቀማብለን እጃችን አጥፈን ቤታችን ገብተን የምንተኛበት ምክንያት የለም። ህጋዊና ሰላማዊ ትግላችንን እንቀጥላለን። እንግዲህ መድረክ አባሎችም በጠቀቅ እስካሁንም ስንገመግም ነበር። ዞሮ ዞሮ ግንድም እንዳልኩኝ እንግዲህ መድረክ ህጋዊና ሰላማዊ ትግሉን ይቀጥላል። ዝርዝር መግለጫ በሰሞኑ መድረክ ያወጣል። አቶ ይልቃል ጌትነትን በበኩላቸው የተገኘው ውጤት የምርጫው ሂደት ውጤት መሆኑን አስታውሰው ነፃነት በሌለበት የሚካሄድ ምርጫ ምርጫ ሊባል ለማይችል ይናገራሉ። ስለሆነም ይህ ውጤት ለኢህአዴግም ሆነ ለተቃዋሚ ፓርቲዎች ነፃ ምርጫ ለማድረግ ከተፈለገ ምን መሰራት እንዳለበትም ማሳየ የተቻለ ነው ይላሉ። ባለፉት አስር ዓመታት ከሆነው ነገር አንጻር ሳይ የዛ ውጤት በተግባር ተገለጸ። አፋኝ አዋጆች ወጥተዋል። በዛ አዋጅ መሰረት ነፃ ጋዜጦች ተዘግተዋል። የእምነት ነፃነት የጠየቁ ሰዎች እስር ቤት ናቸው። መፍትሄ አላገኙም። ብዙ ጋዜጠኞች ወይ ተሰደዋል ወይ እስር ቤት ናቸው። ብዙ የፖለቲካ መሪዎች እስር ቤት ናቸው። የዛ ውጤቱ ደግሞ አሁን አንተ እንደምትለኝ 546 ምናልባት ያልታወቀውንም ጨምሮ 100 ፐርሰንት የማሸነፉ ውጤት የነዛ ሂደቶች ማሳያ እና መገለጫ ነው። ስለዚህ እነዚህ ነገሮች መልክ ይዘው ኢትዮጵያ ወደ ዲሞክራሲ እንድትሸጋገር ከአገዛዝ ከተፈለገ ምንም መደረግ ያለበት የሚለውን ጥያቄ ጥሩ የቤት ስራ መስራት እንዳለብን ያሳየኛል ማለት ነው። ምርጫ ቦርድ ምርጫው በተጠናቀቀ በጥቂት ቀናት ውስጥ ይፋ ባደረገው ጊዜያዊ የውጤት መግለጫ 442ቱን የፓርላማ መቀመጫዎች ገዢ ፓርቲና አጋር ድርጅቶች ማሸነፋቸውን ይፋ አድርጎ እንደነበረ አይዘነጋም። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በምርጫ ሁለት ሺህ ሰባት ዙሪያ እስካሁን ይፋ ከሆኑ የምርጫ ውጤቶች ያልተገለጸው የግሉ ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ ከገዢው ደይዴን ኢህአዴግ ጋር የተወዳደሩበት የቦንጋ ጊንቦ ጓታ የምርጫ ክልል ነው። ዶክተር አሸብር ወልደ ጊዮርጊስን ስለ ምርጫው ሂደትና ውጤት አነጋግሬያቸው የሚከተለውን ምላሽ ሰጥተዋል። ኢህአዴግ ያው በሀገር አቀፍ ደረጃ የህዝብን ይሁንታ አግኝቶ አሳምኖ ያሸነፈ ድርጅት ነው። አሁን ቦንጋ ላይ እኔን የገጠመን ችግር ፓርቲውን ወይም ድርጅቱን ገዢውን ፓርቲ ይገልጸዋል ብዬ አላምንም፣ አልወስድም። አንድ ሁለት ግለሰቦች ያቀናበሩት ችግርና በእኔ ምርጫ ክልል የገጠመ ችግር ስለሆነ በወንጋ ጓታ ላይ የተፈጠረውን ችግር ለገዢው ፓርቲ ባመለክትም፣ ለደሄደን ባመለክትም፣ እነሱም ይጸየፉታል፣ የዚህን አይነቱን ችግር መፍትሄ ይሰጡታል የሚል እምነት አለኝ። በሌላም በኩል ደግሞ ብሔራዊ ምርጫ ቦርድ በየጊዜው ላቀረብኩት አቤቱታዎች ደቀ መንፈለችን ዛሄል ፍትሕ ሳያጓድል እየተከታተለ ይገኛል። በዋናነት ደግሞ የሀገሪቱን ሕገ መንግስትና ያንን ሕገ መንግስትም ተከትሎ የወጡትን አዋጆች ተከትዬ መብትን ለማስከበር ከመጨረሻ ውስጥ ለመንቀሳቀስ ብዙ ችግር ነው ብዬም አላስብም ብዙም ችግር ብዬ ነው አላስብም ሲሉ እንግዲህ፣ ከዚህ ቀደም እርሶ የሚወዳደሩት የገዥው ፓርቲ ኢህአዴግን ፖሊሲ በመቃወም ሳይሆን የመልካም አስተዳደር ችግሮችን በተመለከተ ለመራጮችም ይገልጹ የነበረው ይሄንን ነው። የእርስ የምረጡኝ ዘመቻ ውስጥ ግን ችግር እንደነበረ በስፍራው ተገኝተን እኛም ተከታትለናል እና አንድ ሰው በድንጋይ ተደብድቦ ህይወቱ አልፏል። ቦንጋ ጊምቦጓት አካባቢ አስራ ሦስት ሰዎች መቁሰላቸውን በድንጋይ ተደብድበው ተመልክተናል። ይህን ሁኔታ ሲመለከቱ ምርጫው ሂደቱ ፍትሐዊ ነው የሚያስብል ነው። እኔ በአጋጣሚ ሆኖ ውጭ ሀገር ነው የነበርኩት እንደነገርኩ ችግሮች በምርጫው ሂደት ብሔራዊ ምርጫ ቦርድን አረጋግጦ ምርጫውን ሳስፔንድ ያደረገበትን ምክንያት ምርጫ ለማካሄድ ሁኔታዎች አልተሟሉም በሚል ስለሆነ አሁን አንዳንድ ጉዳዮች በህግ ደረጃ የተያዙ ስለሆነ እዚያ ውስጥ ገብቶ መናገሩ የህጉ ያው ሂደት ላይ የፍትህ ሂደቱ ላይ ተጽዕኖ እንዳያሳድር በሚል ሬዘርቬሽን ይኖረኛል። በተረፈ ግን ችግሮች ስለነበሩ የብሔራዊ ምርጫ ቦርድ ምርጫውን ላልተወሰነ ጊዜ አግዶት ነው። ከዚያ ጊዜ ሲያገኝ ማካሄድ የቻለው። የምርጫውን ውጤትስ እንዴት ነው የሚመለከቱት? ለምርጫ ቦርድ ያቀረባችሁት አቤቱታዎች አሉ ወይስ ውጤቱን በጸጋ ነው የተቀበላችሁት? አንዳንድ ጋዜጦች እንዲያውም ዶክተር አሸብር ወልደ ጊዮርጊስ በስፋት ተሸንፈዋል እያሉ እየዘገቡ ነው። ችግሮች፣ እንደነገርኩ በዚህ በእኔ ምርጫ ጣቢያ በወንጋ ገዋታ ምርጫ ጣቢያ ላይ ያጋጠሙ ችግሮችን፣ የነበሩ ውጥረቶችን፣ ከምርጫ ስርዓት የወጡ ጉዳዮችን በሀገር ደረጃ የተካሄዱት ምርጫዎች ሊገልጹ የማይችሉ በዚህ አካባቢ በልህ የተሰሩ ጥፋቶችን አቅርበናል አቅርበናል። ምንድን ናቸው እነሱ፣ ለአድማጭም ለአካባቢዎት ድምፅ ለሰጠውም ህዝብ ለመግለጽ ያህል ያዳምጣሉ። እነርሱም እና ምንድን ናቸው እነዚህ፣ በዝርዝር እዚህ ላይ ክስ ካቀረብኩ በኋላ ሚዲያ አግኝቻለሁ ብዬ ብናገር ባያዝ ላደርግ እችላለሁ። ሌላውን ወገን ፌርም አይሆንም። ስለዚህ ያቀረብኳቸውን አቤቱታዎች በጥቅሉ አቅርቤያለሁ በኋላ ግን ይፋ የማድረግ ቢሆን ነው ትክክል የሚሆነው። መልካም ውጤቱን አስመልክቼ አንስቼ ነበር አስቀድሜ ጥያቄ። የሚያሸንፉ ይመስሎታል? ማሸነፍማ በትክክል አሸንፋለሁ። ለምን አላሸንፍም? ውጤቱ ግን ያን ያመለክታል ወይ? ከአሁን የደረሰኝ ምንም አይነት መረጃ የለም። እውነቱን ለመናገር እ የወጣሁት ከቦንጋ ሰኞ እሑድ ዕለት ምርጫ ሌሌት ስልክ የሌለበት ቦታ ነው። ጓታ እንግዲህ ቦንጋ ሂደህ ከሆነ ሩቅ ቦታ ነው፣ ስልክ የማይገባበት የማንገናኝበት ቦታ ነው። ሰባ ፐርሰንት ድምፅ ያለበት ቦታ ላይ ወደዚህም አካባቢ አምሽተው ነው ብዙዎች የወጡት። ሌሊት ነው የወጣሁት ከቦንጋ ከቦንጋ ስወጣ፣ ሰኞ ዕለት ነው አዲስ አበባ የገባሁት። ምክንያቱም ለአቤቱታ የተወሰነ ጊዜ ገደብ ስለሆነ የያዝኳቸው መረጃዎች ይዤ ሌሎችም ከኋላ እንዲከተሉ አድርጌ ነው። ምክንያቱም የምርጫውን ዕለት ከቀኑ ጀምረው ሲከታተል ስለነበረና የተፈጠሩት ሁኔታዎች ለየትኛውም ወገን የማይበጁ ናቸው ብዬ ስለማስብ ይህ ወደ አቤቱታ ለማቅረብ ነበረ የተፋተንኩት እና የደረስኩት እንግዲህ በስተ መጨረሻ። ዶክተር አሸብር እኔም ቦንጋ ተገኝቼ የዝግጅት ክፍላችን ሰፋ ያሉ ዘገባዎችን ሲያቀርብ ነበረ ደረሱ የተባሉ የድብደባዎችን ግድያዎችንም የተመለከቱ ዘገባዎች፣ ምርጫው መራዘሙን የተመለከቱ ዘገባዎች አቅርበናል። በዛን ወቅት የእርሶን የምረጡኝ ዘመቻ ውስጥ በበጎ ፈቃድ ያገለግሉ የነበሩ በርካታ ሰዎችን ስናነጋግር ዶክተር አሸብር ወልደ ጊዮርጊስ በአጠቃላይ ኢህአዴግን ፖሊሲ ተቃውሞውም አይደለም በዚህ ምርጫ ውስጥ የገቡት ነገር ግን ለዛ እንኳ በር አልተከፈተም። ድብደባ ይደርስብናል፣ ቤቶች ይቃጠላሉ፣ ይሄው በድንጋይ ተደበደብን ሲሉ ነበር። እርስዎ አጠቃላይ ሁኔታው እንዴት ነው የሚያዩት? ስለ ጉዳዩ የማውቃቸው ነገሮች አሉ፣ ግን በህግ ሂደት ላይ ያለ ጉዳይ ስለሆነ፣ ምክር ቤት አባል ነኝ፣ ህግ ምን እንደሆነ ጠንቅቄ አውቃለሁ። በዚህ ደረጃ ያለን ነገር አሁን እዚያ ውስጥ ገብቼ ብናገር ትክክል አይመጣም። ከዚህ በአጠቃላይ ግን በእኛ አካባቢ ምርጫው እንዲራዘም ያደረጉ ምክንያቶች አሉ። ቦርዱም ቸልተኛ ሳይሆን ጉዳዩን ትኩረት ሰጥቶ ሲከታተል ቆይቷል። ከዚያም በኋላ ውሳኔዎች እዚያ ላይ ከባድ ውሳኔ ነው። በሀገር ደረጃ ምርጫን ሰስፔንድ ማድረግ ትልቅ ውሳኔ ነው። የዚህ አይነት ውሳኔ በቁርጠኝነት ቦርዱም የደረሰበት ስለሆነ ይህንን ጉዳይ ቦርዱም እንደያዘው ቢይዘው እና የፍትህ አካሉም የህግ አካሉም ይህንን ጉዳይ እስከ መጨረሻው ተከታትሎ ለህዝቡ ስለሚያሳውቀው አሁን እዚያ ጋር ይህን ኢንተርቬንሽን የፍርድ ሂደቱን የማጣራት ሂደቱን እንዳያዛባ ከምል ነው ሪዘርቬሽን የሚመረጡ የግሉ ተወዳዳሪ ዶክተር አሸብር ወልደ ጊዮርጊስ ለሰጡን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን ሐምሌ ወር ኢትዮጵያን እንደሚጎበኙ ባለፈው አርብ ከዋይት ሐውስ ቤተ መንግስት የወጣ መግለጫ አስታውቋል። ፕሬዝዳንት ኦባማ በስልጣን ላይ እያሉ ኢትዮጵያን ለመጎብኘት የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት ይሆናሉ። ፕሬዚዳንቱ በጉብኝታቸው ከኢትዮጵያ መንግሥት ባለሥልጣናትና ከአፍሪካ ህብረት መሪዎች ጋር በጋራ ጉዳዮች ላይ እንደሚወያዩም ተገልጿል። አርብ ዕለት ዜናው እንደተሰራጨ የሰብአዊ መብት ተቆርቋሪ ድርጅቱ ሁማን ራይትስ ዋች ፕሬዚዳንት ኦባማ ኢትዮጵያን ሲጎበኙ የጎደፈው የኢትዮጵያ መንግስት የሰብዓዊ መብት አያያዝ ላይ ከመሪዎች ጋር በግልጽና በይፋ ውይይት እንዲያደርጉ ጠይቋል። ከፕሬዚዳንት ኦባማ የኢትዮጵያ ጉብኝት ምን ይጠበቃል? የሰብዓዊ መብት አያያዝስ ላይ የሚኖረው አንድምታ ምንድን ነው? እነዚህና ሌሎች ጥያቄዎችን በማንሳት ባልደረባችን ትዝታ በላቸው የቀድሞ የዩናይትድ ስቴትስ አምባሳደር በኢትዮጵያ አሁን ደግሞ በጆርጅ ዋሽንግተን ዩኒቨርሲቲ ኤልየት የዓለም አቀፍ ጥናት ተቋም ፕሮፌሰር የሆኑት ዴቪድ ሽንን አነጋግራለች። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በአውሮፓውያን ነሐሴ ወር ፍጻሜ የአፍሪቃ ቀንድ ጉብኝታቸው መጀመሪያ የአባታቸው አገር ወደ ሆነችው ኬንያ ነው የሚያቀኑት። እዚያም ነጋዴዎችን ከድርጅቶች ከመንግስታትና ከንግድ መሪዎች የማገናኘት ዓላማ ያለው የ2015 ዓለም አቀፍ ዓመታዊ የንግድ የመሪዎች ጉባኤ ላይ ይገኛሉ። ኦባማ የዩናይትድ ስቴትስ ፕሬዝደንት ከሆኑ ወዲህ ኬንያን ሲጎበኙ የመጀመሪያ ጊዜያቸው ይሆናል። ከዚያም ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዝደንት በመሆን ወደ አዲስ አበባ ያቀናሉ። ጉብኝቱ ተገቢ ነው ይላሉ ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር ዴቪድ ሽን። ይህ በዩናይትድ ስቴትስና በኢትዮጵያ መካከል ያለው ግንኙነት ብዙ ዓመታትን ያስቆጠረ መሆኑን የሚያሳይ ነው የሚመስለኝ። ግንኙነቱ ከአጼ ምኒልክ ዘመን አንስቶ እስከ ዛሬ የቀጠለ ሲሆን በዚህ ጊዜ ሁሉ አንድ የዩናይትድ ስቴትስ ፕሬዚደንት ሥራ ላይ እያለ ወይም በሥልጣን ዘመኑ ኢትዮጵያን ጉብኝቱ አያውቅም። ፕሬዝደንቱ ኬንያ ውስጥ በሚካሄደው ዓለም አቀፍ የሥራ ፈጠራ ጉባኤ ላይ ለመገኘት ወደዚያ እንደሚጓዙ ዋይት ሐውስ አስታውቋል። በዚያውም በአካባቢው የምትገኘውን ኢትዮጵያንም በአጀንዳቸው ውስጥ ለማካተት ወስነዋል። ስለዚህ ጉብኝታቸው አሁን አስፈላጊነቱ የጎላ ነው። ስለ ፕሬዝደንቱ የአፍሪቃ ቀንድ ጉዞ የሚያወሳው ከዋይት ሀውስ የወጣ መግለጫ ጉብኝቱ በሐምሌ 2014 ዩናይትድ ስቴትስ እና የአፍሪቃ መሪዎች በዋሽንግተን ያካሄዱት ጉባኤ ያስገኘውን ውጤት ያጠናክራል። አሜሪካ ሸሪክ የአፍሪቃ ሀገሮች ውስጥ መዋለ ንዋይ ለማፍሰስ ያላትን የረጅም ጊዜ ቁርጠኝነትም ያጎላል ብሏል። የሰብአዊ መብቶች ተቆርቋሪ ድርጅት ሁማን ራይትስ ዋች አስከትሎ ባወጣው መግለጫ ኢትዮጵያ አብዛኛውን ጊዜ በአፍሪቃ እንደ ስኬታማ ሀገር ትገለጻለች፣ የሰብአዊ መብት አያያዟ ግን አስከፊ ነው ብሏል። የድርጅቱ የዋሽንግተን መስሪያ ቤት ዳይሬክተር ሳራ ማርጎን ፕሬዚደንት ኦባማ ኢትዮጵያ ውስጥ መዋለንዋይ ማፍሰስ ከፈለጉ በሕዝቧ የመብት ጥበቃ ላይ እንጂ አፋኝ ሲሉ ለገለጹት መንግስት መሆን የለበትም ብለዋል። የኢትዮጵያ መንግስት ኢፍትሐዊ ሕጎቹ ሰላማዊ የፖለቲካ ተቃዋሚዎችን፣ ጋዜጠኞችን ጾም ማርያምና በአጠቃላይ የተለየ አመለካከት ያላቸውን ሁሉ እንደሚያፍን የጸጥታ ኃይሎቹ እስረኞች ላይ ስቃይ እንደሚፈጽሙ ገልጿል። ፕሬዚደንት ኦባማ ኢትዮጵያን ሲጎበኙ በጎደፈው የመንግስት መብት አያያዝ ላይ ከመሪዎቿ ጋር በግልና በይፋ እንዲወያዩ ጠቅላይ ሚኒስትር ኃይለማርያም እውነተኛ የሰብአዊ መብት አያያዝ ለውጥ እንዲያደርጉ ኦባማ እንዲጠይቁ አስገንዝቧል። ዩናይትድ ስቴትስ ጥሩ ግንኙነት ከምትጋራቸው ሀገሮች ጋር ስለ እንደዚህ አይነቱ ጉዳዮች ትወያያለች ብለዋል ዴቪድ ሽን። በአጀንዳቸው ላይ የሰፈረው ምን እንደሆነ እንዲህ ነው ብዬ በእርግጠኝነት መናገር አልችልም። ይሁን እንጂ በውይይታቸው ውስጥ የኢትዮጵያን የዲሞክራሲ ሂደት እና የሰብአዊ መብቶች ጉዳይ ሳያነሱ የሚቀሩ አይመስለኝም። ይህንን የሚያደርጉት በአደባባይ ነው ወይስ በሌላ መንገድ ራሱን የቻለ ጉዳይ ነው። ብዙ ጊዜ እንዲህ አይነት ውይይቶች የሚካሄዱት በግል ነው፣ በአደባባይም ብዛም አያወሯቸውም። ምናልባት ይህንን ለሕዝብ ለመንገር የጋዜጣዊ መግለጫ ወይም ሌሎች አጋጣሚዎችን ሊጠቀሙ ይችሉ ይሆናል። ዩናይትድ ስቴትስ ከኢትዮጵያ ጋር እንዳላት ሁሉ በጎ ግንኙነት ካላቸው አገሮች ጋር የምትከተለው ፖሊሲ እንዲህ አይነት ጉዳዮችን ከአደባባይ ይልቅ በግል ወይም በዝግ አንስቶ መወያየቱን ነው። የዩናይትድ ስቴትስ መንግሥት ለኢትዮጵያ በሚሰጠው የልማት እርዳታና የሰብአዊ መብት ድርጅቶች ስለ ሀገሪቱ የመብት አያያዝ ለሚያሰሟቸው ስሞታዎች ሚዛናዊነት ዴቪድ ሺን አስተያየታቸውን አክለዋል። more difficult um, relationships to to keep in in the context of wider US ይህ እኮ በጣም ስስ ብልት ያለው ሚዛን ነው። ዩናይትድ ስቴትስ ካላት ሰፊው ጥቅሟ ማኳያ ከብዙዎቹ የአፍሪካ ሀገሮች ጋር ካላት ግንኙነት ጋር ሲተያይ ከኢትዮጵያ ጋር ያላት ይበልጥ አስቸጋሪ ናቸው ከሚባሉት ግንኙነቶቿ አንዱ ነው። በግልጽ እንደሚታወቀው የዩናይትድ ስቴትስ ስጋት በአንድ በኩል የዲሞክራሲያዊ ስርዓት ግንባታ ሂደት ሲሆን በተመሳሳይ ጊዜ ደግሞ ኢትዮጵያ በአካባቢው ሰላም በማስከበርና ስደተኞችን በማስተናገድ ስለምታበረክተው አስተዋጽኦ የወዳጅነት ግንኙነቱ እንዲቀጥል ማድረግ ነው። ኢትዮጵያ ከታህሳስ 2007 ዓ ም ወዲህ ባለው ጊዜ በአፍሪካ እጅግ ግዙፋ ስደተኛ ተቀባይ ሀገር ነች። ስለዚህ የሰብአዊ መብቶች ጥበቃና የዲሞክራሲን ጉዳይ ስናነሳ እነዚህንም ጉዳዮች አንድ ላይ ማየት ይገባናል። በመጨረሻም ዴቪድ ሽን ስለ ዘንድሮው የኢትዮጵያ ምርጫና ውጤቱ የሚከተለውን አስተያየት ሰጥተዋል። አላስደነቀኝም ወይም አዲስ ነገር አልሆነብኝም። እነዚህ በቅድሚያ የተነገሩ ውጤቶች ቢያንስ የሚጠቁሙት ኢትዮጵያ ለመንግሥት ተቃዋሚዎች ይበልጥ የፖለቲካ መንቀሳቀሻ የሚከፍት ሥርዓት በመፍጠር ሂደት በኩል ገና ብዙ ርቀት መጓዝ እንደሚኖርባት ነው። ይህ በፕሬዚደንቱ ጉብኝት ወቅት ከሚነሱት ነጥቦች አንዱ ይመስለኛል። ዴቪድ ሽን ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር፣ አሁን እዚህ ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ በኤልየት ዓለም አቀፍ ጥናት ተቋም ውስጥ ፕሮፌሰር ናቸው። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ አንድ ቃል ነው። ቪኦኤ ኒውስ ዶት ኮም ስላሽ አምሀሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ደግሞ ቪኦኤ አምሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22፣ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበታችሁ ሄኖክ ሰማእግዜር ነኝ። መልካም ምሽት። ስንትም ላይ ሆንልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ ወርዶ መጥላትሽ ጥለሽኝ ብትጂም ካልከበደሽ ግፉ አላስገደድሽም ትዝብትነውት ጥንትም ላይ ሆንልሽ እንደው ተቸገርሽ እኔ ሳይገርመኝ ወርዶ መጥላትሽ ጥለሽኝ ብቴጂም ካልከበደሽ ግፉ አላስገድድሽም ትዝብትነው ትርፉም